ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ¶¶ ሰላም፣ ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮቻችን፣ የዕለተ አርብ ታኅሣሥ 24 ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለመስተንግዶ የቀረብኩት ቆንጂት ዓየነኝ፣ ዜናዎቹን አዳነች ፍስሀዬ ታሰማለች። ፕሮግራማችን ፕሮግራማችንን የምትመራው ብርሃን ኃይሉ ነች። ለዛሬ ያሉንን መሰናዶዎች ከወዲሁ ላስተዋውቅ። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙት ደባ ሊያቆም ይገባል ሲሉ ዛሬ በባህር ዳር የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳሰቡ። ኢትዮጵያዊነታችን አንድነታችን፣ ኃይላችን ነው። እኛም እናምነው ሌላውም እምነት ተከታይ የሚያምነው መስጂዶች አይፈርሱም፣ ቤተ ክርስቲያንም አይፈርስም፣ ኢትዮጵያም አትፈርስም። አፍራሾች ይፈርሳሉ። ይህንኛም ከሰልፉ ተካፋዮች መካከል ነው ድምጻቸውን የሰማነው። ዘገባ ይዘናል። ትናንት ሕይወቱ ባለፈው የወሎ ዩኒቨርስቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ ተማሪና ግብረአበሮቹ መያዛቸውን ዩኒቨርስቲው አስታውቋል። ሟቹ ሰይድ ጦይብ የማርኬቲንግ ማኔጅመንት ተማሪ ነበር ሲሉ ተማሪዎች ተናግረዋል። የወንድማችን ህልፈት እንደ አጠቃላይ እንደ ሀገር በተለይ በከፍተኛ ትምህርት ተቋማቶች የሚደርሱት ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር ተማሪው ልቡ ተሰብሮ ነበር ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን እንዲሁም እኛም ከልብ ያዘን መሆኑ ነው ምገልጸው የዩኒቨርሲቲው ተማሪ ድምጽ ነው የሰማነው የደሴ ዘጋቢያችን ተከታትሎታል በዩኒቨርስቲዎች የሚካሄዱ ግጭቶች ታስቦባቸውና በጀት ተመድቦላቸው የሚከናወኑ ድርጊቶች ናቸው ሲሉ የሳይንስና ከፍተኛ ትምህርት ሚኒስትሯ አስታወቁ ባለን መረጃ ታቅዶ በጀት ተይዞ ስልጠና ተሰጥቶ ስምሪት ተደርጎ የተካሄደ ግጭት እንጂ ዝም ብሎ ድንገተኛና የሁለት ልጆች ጥል እንዳልሆነ የሚያሳዩ በርካታ ምልክቶች ና መረጃዎችም አሉ የሚኒስትሯን የፕሮፌሰር ሂሩት ወልደ ማርያምን ድምፅ ነው የሰማ ነው። ዘገባዎች አካተናል። ለዛሬ በአብይ ርዕስ የያዝነው ደግሞ የኢራን ቁድስ ልዩ ኃይል አዛዥ ጄኔራል ቃሲም ሱሊማኒ በዩናይትድ ስቴትስ የሚሳይል ጥቃት መገደላቸውና በዚሁ ዙሪያ ያሉትን አስተያየቶች ጨምሮ የያዘ ነው። አብራችሁ እንድታመሹ ከአክብሮት ጋር ጋብዛለሁ። አሁን በቀጥታ ለዓለም ዜናው ወደ አዳነች እመራለሁ። በቅድሚያ ርዕሰ ዜናዎቹ የአማራ ክልል መንግስት ከ2000 በላይ ለሚሆኑ የሕግ ታራሚዎች ይቅርታ ማድረጉ የክልሉ ጠቅላይ አቃቤ ሕግ ገለጸ። ዩናይትድ ስቴትስ ኢራቅ ውስጥ ባካሄደችው የአየር ድብደባ የኢራንን ምርጥ ኩድስ ኃይል መሪን በመግደል በሀገሪቱ ላይ ከባድ ጉዳት አደረሰች። የቱርክ ምክር ቤት ወታደራዊ ኃይል ወደ ሊቢያ ለመላክ የቀረበውን የውሳኔ ሀሳብ ትላንት በቀላሉ አጽድቆታል። አሁን ዜናዎች በዝርዝር። የአማራ ክልል መንግሥት ከ2000 በላይ ለሚሆኑ የሕግ ታራሚዎች ይቅርታ ማድረጉ የክልሉ ጠቅላይ አቃቤ ሕግ ገለጸ። ከእነዚህ ውስጥ ሶስቱ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች መሆናቸው ተገልጿል። አስቴር ምስጋናው ከባህር ዳር ዝርዝር ዘገባ ልካለች። የአማራ ክልል ጠቅላይ አቃቢ ህግ አቶ ገረመው ገብረ ጻዲቅ ዛሬ በሰጡት ጋዜጣዊ መግለጫ የክልሉ መንግስት መጪውን የገና በዓል ምክንያት በማድረግ ለ2135 የህግ ታራሚዎች ይቅርታ ማድረጉን ገልጸዋል። በተሻሻለው የአማራ ክልል ህገ መንግስት አንቀጽ 586 መሰረት ለታራሚዎች ይቅርታ የመስጠት ስልጣን የክልሉ መስተዳድር ምክር ቤት ነው። በልዩ ልዩ ወንጀሎች ተከሰው ጥፋተኛ ተሰኝተው ቅጣት ተወስኖባቸው የእስራት ጊዜያቸውን እየፈጸሙ የሚገኙ እና ሙሉ በሙሉ መስፈርቱን ያሟሉ በጤና መስፈርት መሰረት የይቅርታ ተጠቃሚ የውሳኔ ሀሳብ ቀርቦ በመስተዳድር ምክር ቤቱ በይቅርታ እንዲፈቱ ውሳኔ ያሳለፈላቸው በድምሩ 36 ታራሚዎች ናቸው። የከፍተኛ ትምህርት ውጤት በማምጣታቸው ምክንያት የታሰሩት ከግምት ውስጥ አይገባ በይቅርታ ሊፈቱ እንደሚችሉ ስለሚደነግግ ይህንን ከግምት በማስገባት ቦርዱም ተቀብሎት የውሳኔ ሀሳብ አቅርቦ ነበር። መስተዳድር ምክር ቤቱ ይህንን ተቀብሎት እነኚህ ሶስት ወጣት እና ዩኒቨርሲቲ መግቢያ የከፍተኛ ትምህርት ውጤት ያመጡ በይቅርታ ከማረሚያ ቤት እንዲወጡ ተደርጓል። በአጠቃላይ በይቅርታ እንዲፈቱ የተደረጉት ወንድ 2087፣ ሴት 48 በድምሩ 2100 መቶ ሰላሳ አምስት አራሚዎች መሰራ ድምቀቱ ውሳኔ ካሳለፈበት ከታሳሳ አንድ ቀን ጀምሮ በይቅርታ ከሚገኙበት ማራሚያ ቤቶች ይፈታሉ ማለት ነው። አቶ ገረመው የክልሉ የቅርታ ቦርድ በየደረጃው የሚገኙ የይቅርታና የእርቅ አጣሪ ኮሚቴዎችን መሰረት ያደረገ ግምገማ ተካሂዶ ነው የይቅርታ ውሳኔው የተላለፈ ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴርን ለዘገባው እናመሰግናለን። ወደ ኬንያ ህጋዊ ባልሆነ መንገድ ገብተዋል የተባሉ 13 ኢትዮጵያውያን በኬንያዋ ክርኛ ግዛት ከአደንዛዥ እጽ ጋር ተይዘዋል ሲል የሀገሪቱ ፖሊስ አስታውቋል። ገልሞ ዳዊት ዝርዝሩን ይዟል። ኬንያ ፖሊስ ኢትዮጵያውያኑን ፍልሰተኞች እንደያዛቸው የተነገረው በሀገሪቱ ደቡብ ማዕከላዊ ግዛት በምትገኘው ክርኛጋ ግዛት ውስጥ ነው። ወደ ናይሮቢ እያመሩ ነበሩ የተባሉ 13ቱም ተይዘዋል። በግል መኪና ወደ ናይሮቢ ይጓዙ የነበሩ ናቸው ከተባሉ ውስጥ 13 ኢትዮጵያውያን፣ ብዙዎቹ ወጣቶች እንደሆኑም የገለጸው ፖሊስ መኪናቸውን ያስቆመው ከፍጥነት በላይ ስትጓዝ ስለነበረና አሽከርካሪውን መሰወሩን ገልጸዋል። የኬንያው ክርኛጋ ግዛት ፖሊስ ጣቢያ አዛዥ ኮሚሽነር ሊያኪዜ ከኢትዮጵያውያኑ ጋር Exactly. When the was sued, the 20 ኪሎ ግራም እጽ መገኘቱንም ተናግረዋል። ኮሚሽነር ሊያ ኢትዮጵያውያኑ ከ14 እስከ 24 ዕድሜ ክልል ውስጥ የሚገኙና ሁሉም ወንዶች መሆናቸውን ተናግረዋል። ፖሊስ እስካሁን ባደረገው ማጣራት የመኪናውን ባለቤት ማግኘቱንና መኪናውን ሲያሽከረክር ነበር የተባለውን ግለሰብ እያፈላለገ መሆኑን ገልጸዋል። ዛሬ ጠዋት ኢትዮጵያውያኑ ፍርድ ቤት ቢቀርቡም አስተርጓሚ በመጥፋቱ የክርኛ ጋር ፍርድ ቤት ብይን መስጠት አለመቻሉን ኮሚሽነር ሊያ ለአሜሪካ የአሜሪካ ድምፅ ተናግረዋል። ኢትዮጵያውያኑ የክርኛ ጋር ችሎት አስተርጓሚ እስኪፈልግ በእስር እንደሚቆዩም ተገልጿል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን ለዘገባው እናመሰግናለን። ለሦስት ዓመታት ያክል ሶሪያ ውስጥ እስላማዊ መንግሥት ነኝ በሚል ቡድን እገታ ውስጥ የቆዩ ደቡብ አፍሪካዊ የፎቶ ጋዜጠኛ ወደ ቤታቸው መመለሳቸውን ቤተሰቦቻቸው አረጋግጠዋል። ዘጋቢያችን አኒታ ፓውል ከጆሐንስበርግ ዝርዝር ዘገባውን ልካለች። ሀብታሙ ስዩም ያሰማናል ሽራዝ ሙሐመድ የታገተው በአውሮፓውያኑ 2017 ዓ ም ነበረ ጊፍት ኦፍ ጊቨርስ የለጋሾች ስጦታ የተሰኘው የረዴት ቡድን እንደተናገረው ሽራዝ በወቅቱ በሀገሪቱ ውስጥ በተፈጠረው አውዳሚና አሰቃቂ የእርስ በርስ ጦርነት ሰበብ ሶርያውያን የሚደርስባቸውን ፍዳ እየዘገበ ነበረ በያዝነው ታህሳስ ግብረሰናይ ቡድኑ በትዊተር ገጹ ላይ የፎቶ ጋዜጠኛው መፈታቱንና ወደ ሀገሩ ይመለስ ዘንድ የደቡብ አፍሪካና ቱርክ መንግሥታት ትብብር እየተጠበቀ እንደሆነ አስታውቋል። ሺራዝ ሙሐመድ በምን ሁኔታ ሊለቀቅ እንደቻለ እስካሁን ግልጽ የሆነ ነገር የለም። ሮይተርስ የዜና አውታር የለጋሾች ስጦታ የተሰኘውን ግብረሰናይ ድርጅት ጠቅሰው እንደጻፈው የደቡብ አፍሪቃ መንግስት ሺራዝ ሙሐመድ አብሮቸው እንዳለ ከሚታመኑት የቱርክ የደህንነት ባልደረቦች ጋር እየተነጋገረ ነው። ግብረሰናዩ ድርጅት ተጨማሪ መረጃዎችን ማግኘት እንዳልቻለ አክሎ ገልጸዋል። የሺራዝ ቤተሰቦች ዛሬ አርብ ባወጡት መግለጫ ደግሞ የፎቶ ጋዜጠኛው ከቤተሰቡ ጋር መቀላቀሉን አረጋግጠዋል። ይሁንና የሺራዝን ጊዜያዊ ሁኔታ በመጥቀስ ጥያቄዎች ገለልሉላቸው ዘንድም በመጠየቅ ተጨማሪ አስተያየት ከመስጠት ተቆጥበዋል። ሀብታሙን እናመሰግናለን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ኢራቅ ውስጥ ባካሄደችው የአየር ድብደባ የኢራንን ምርጥ ኩድስ ኃይል መሪን በመግደል በሀገሪቱ ላይ ከባድ ጉዳት አድርሳለች። ምናልባትም አደጋ ሊያስከትል የሚችል እርምጃ ተደርጎ ታይቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተወሰደው እርምጃ ተገቢ ነው በማለት ተከላክለዋል። ሟቹ ጀነራል በብዙ ሺዎች ለሚቆጠሩ አሜሪካውያን ሞት ተጠያቂ ናቸው ብለዋል። ጀነራል ቃስም ሱሌማን ለረጅም ጊዜ በብዙ ሺህ የሚቆጠሩ አሜሪካውያንን ገድለዋል ወይም ክፉኛ አቁስለዋል፣ ሌሎች ብዙ ተጨማሪዎችን ለመግደልም ሲያሴሩ ነበር ብለዋል ትራምፕ ዛሬ በትዊተር ባወጡት መልእክት የዩናይትድ ስቴትስ መከላከያ ሚኒስቴር የኩድስ ኃይል አዛዥ ጀነራል ቃስም ሱሌማን መገደል ትላንት ሌሊት ባወጣው መግለጫ ባረጋገጠበት ወቅት የአየር ድብደባው የተካሄደው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባዘዙት መሰረት መሆኑን ጠቅሷል። በውጭ ሀገራት ያሉት የዩናይትድ ስቴትስ ሰራተኞችን ለመጠበቅ የተወሰደ ወሳኝ እርምጃ ነው ብሎታል መከላከያ ሚኒስቴሩ ባወጣው መግለጫ። መግለጫው አያይዞም ጀነራል ሱሌማን በኢራቅና በመላው ቀጠና ያሉትን አሜሪካውያን ዲፕሎማቶችን እንዲሁም የወታደራዊ ኃይል አባላትን ለማጥቃት ሲያቅዱ ነበር ይላል። ይህ እርምጃ የተወሰደው ለወደፊቱ የኢራንን የማጥቃት እቅድን ለመከላከል ነው ይላል መግለጫው። በዓለም ዙሪያ ያሉትን ሰዎችንና ጥቅማችንን ለመጠበቅ አስፈላጊውን እርምጃ መውሰድ እንቀጥላለን ሲልም መግለጫው ዝቷል። የዩናይትድ ስቴትስ ባግዳድ አይሮፕላን ማረፊያ ላይ ባካሄደችው የአየር ድብደባ በኩድስ ኃይል አዛዥ ጀነራል ቃስም ሱሌማን ላይ የፈጸመችው የግድያ እርምጃ በአንድ በኩል የበቀል ጥሪ አስከትሏል። በሌላ በኩል ደግሞ የመገታት ሁኔታ እንዲኖር ሀሳብ እየቀረበ ነው። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃባድ ዛሪፍ የጀነራል ቃስም ሱሌማን መገደል የሽብር ተግባር ነው፣ የኢራቅን ሉዓላዊነትንም ይጥሳል ብለዋል። ጀነራሉ ዋና የኢራን ወታደራዊ ስትራቴጂስት እንደነበሩ ተገልጸዋል። የሱለይማኒ መስዋዕትነት ኢራን የአሜሪካን ተስፋፊነት ለመቋቋምና እስላማዊ እምነታችንን ለመከላከል በበለጠ ቁርጠኝነት እንድትሰራ ያደርጋታል ይላል የኢራን ፕሬዚደንት ሐሰን ሩሃኒ ያወጡት መግለጫ። ኢራንና ሌሎች በቀጠናው ያሉ ነጻነት ፈላጊ ሀገሮች እንደሚቀበሉ እንደሚበቀሏቸው ጥርጣሬ አይኖርም፣ ሲሉም ፕሬዚዳንቱ አክለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የአየር ድብደባው የተካሄደው ምክር ቤቱ ሳያውቅ ነው ካሉ በኋላ የግጭት መባባስ አደጋን ይተነኩሳል ብለዋል። አሜሪካና የተቀረው ዓለም ውጥረቶች መመለሻ በሌለበት ደረጃ እንዲባባሱ አይፈልጉም ብለዋል። የብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ ሁሉም ወገኖች እንዲረጋጉ ጥሪ አቅርበዋል። የፍልስጤማውያኑ ሐማስ ቡድን ቃል አቀባይ የጀነራሉ ሞት የቀጠናው በር ከሰላምና መረጋጋት በስተቀር ለሁሉም አይነት ነገሮች ክፍት እንዲሆን ያደርጋል፣ ለዚህ ተጠያቂ የምትሆነውም ዩናይትድ ስቴትስ ናት ብለዋል። የቻይና መንግሥት ቃል አቀባይ ደግሞ ቻይና በዓለም አቀፍ ግንኙነት ኃይል መጠቀምን ትቃወማለች። የሚመለከታቸው ወገኖች ሁሉ በተለይም ዩናይትድ ስቴትስ እንዲገቱና የውጥረት መባባስን እንድታስወግድ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬሽ ዛሬ ባወጡት መግለጫ ጉዳዩ በጽኑ እንዳሳሰባቸው ገልጸው ዓለም በፋርስ ባህረ ሰላጤ ሌላ ጦርነት እንዲከፈት አያስፈልገውም በሚል አስጠንቅቀዋል። የቱርክ ምክር ቤት ወታደራዊ ኃይል ወደ ሊቢያ ለመላክ የቀረበውን የውሳኔ ሐሳብ ትላንት በቀላሉ አጽድቆታል። ይሁንና የቱርክ ኃይሎች በሊቢያ የእርስ በርስ ጦርነት ውስጥ የመግባታቸው ጉዳይ ስጋትንና ውድመትን ማስከተሉ አልቀረም። ውሳኔው ያለፈው 325 በ184 ድምፅ ሲሆን የቱርክ ፕሬዚደንት ረጀብ ጣይብ ኤርዶዋን ዓለም አቀፍ እውቅና ያገኘውን ብሔራዊ ውል የተባለውን በሊቢያ ያለ መንግስትን ለመርዳት ወታደሮች እንዲልኩ የአንድ ዓመት ፈቃድ ሰጥቷቸዋል። ይኸው መንግስት በአሁኑ ወቅት ምስራቅ ሊቢያን በሚቆጣጠሩት ጄኔራል ካሊፍ ሀፍታር ወታደራዊ ኃይል እንደተከበበ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት ምርጡን የኢራን አብዮታዊ ጓድን የውጭ ሀገር አሸባሪ ቡድን በሚል ፈርጀውት ነበር። ዩናይትድ ስቴትስ አንድን የውጭ ሀገር ወታደራዊ ኃይልን በኦፊሴል በአሸባሪነት ስትፈርጅ ለመጀመሪያ ጊዜ ነው። ጠበብ ታዲያ እንዲህ አይነቱ ውሳኔ የሻከረው የሁለቱ ሀገሮች ግንኙነት ክፉኛ እንዲባባስ ያደርጋል ብለው ነበር። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። አዳነች ፍስሃዬን ለዜናዎቹ አመሰግናለሁ። ከአጭር ሞገድና ከናይል ሳት በተጨማሪ 94.3 አህዱ ሬዲዮ ላይም ስርጭታችንን በቀጥታ ለማግኘት ትችላላችሁ። ለሁለተኛው አጋማሽ ከያዝናቸው መሰናዶች አንድ ሁለቱን ላስተዋውቅ። በየመን በቀጠለው የእርስ በርስ ጦርነት ኢትዮጵያውያን ስደተኞች ላይ ጉዳት እየደረሰ መሆኑን የሚመለከት አንድ ዘገባ ይኖረናል። ቁራኛዬ ከተባለው አዲስ ፊልም አዘጋጅ ጋር የተደረገ ቆይታም አለን። እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ መቶ ዓመት ሄደን እንማር፣ ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ መቶ ዓመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው። ዶክተር ሞገስ ታፈሰ ይባላሉ። የቁራኛዬ ፊልም አዘጋጅ ናቸው። ወደ ኋላ ላይ ይቀርባሉ። አሁን በቀጥታ ወደ መጽሔት ክፍለ ጊዜ ይሆናል የምናመራው። በቅድሚያ አብይ ርዕሱ የኢራን ቁርስ ልዩ ኃይል አዛዥ ጀኔራል ቃሲም ሱሊማኒ በዩናይትድ ስቴትስ የሚሳይል ጥቃት ከመገደላቸው ጋር የተለያዩ አስተያየቶች እየተሰሙ ነው። አዛዡን ባግዳድ ዓለም አቀፍ አውሮፕላን ጣቢያ ላይ የገደለውን የሚሳይል ጥቃት ያዘዙት ፕሬዚደንት ዶናልድ ትራምፕ ናቸው። ማይክል ብራውን እና ጀፍ ሰልድን ያጠናቀሯቸውን ዘገባዎች ሶሎሞን አባተ አሰናድቷቸዋል። ፕሬዚደንት ዶናልድ ትራምፕ በጀነራል ቃሲም ሱሌማኒ ላይ የተፈጸመውን ጥቃት ያዘዙት ኢራን እያቀደች የነበረቻቸውን የወደፊት ጥቃቶች ለማስቆም ነው ብሏል። የመከላከያ መስሪያ ቤቱ ዋሽንግተን ላይ ዛሬ ባወጣው መግለጫ ጀነራል ሱሌማኒ ኢራቅ ውስጥና በመላ አካባቢውም በአሜሪካውያን ዲፕሎማቶችና ወታደሮች ላይ ጥቃት ለማድረስ እቅዶችን እያዘጋጁ ነበር ብሏል። መግለጫው አክለው የዛሬ ጠዋቱን የሚሳይል ጥቃት ተከትሎ የወጣው የፔንታገን መግለጫ በማስከተል ጀነራል ሱሌማኒና ያዙት የነበረው ምርጥ ነው የሚባለው ቁድስ ልዩ ኃይል በመቶዎች በሚቆጠሩ አሜሪካውያንና የጥምረቱ አባል የሆኑ አገሮች ዜጎች እንዲሁም ለሺዎች መቁሰል ተጠያቂ እንደሆነም አመልክቷል። ምንም እንኳ ስለ ጥቃቱ ፔንታገን ያወጣው ዝርዝር ባይኖርም ጀኔራሉና ሌሎችም በርካታ ቁጥር ያላቸው የተባሉ ሰዎች ይጓዙባቸው የነበሩ ተሽከርካሪዎች ባግዳድ ዓለም አቀፍ አይሮፕላን ጣቢያ በሮኬት መመታታቸውን ከኢራቅ የወጡ ሪፖርቶች ጠቁመዋል። የአጠቃላይ ጉዳት መጠን ለጊዜው ባይታወቅም የአይሮፕላን ጣቢያውን የፕሮቶኮል ሹም ጨምሮ ቢያንስ ሰባት ሰዎች ከጀኔራል ሱሌማኒ ጋር ሳይገደሉ እንዳልቀረ የሚጠቁሙ መረጃዎች እየወጡ ነው። ይህ በእንዲህ እንዳለ ዛሬ ባግዳድ ውስጥ አደባባይ የወጡ ጸረ መንግሥት ሰልፈኞች በግድያው የተደበላለቁ ስሜቶችን አንጸባርቀዋል። የቃሲም ሱሌይማኒና የአቡ ማህዲ አል ሙሐንዲስ ግድያ ኢራቅን እያወደሙ ያሉ የተበላሹ ፓርቲዎችን ያጠፋል ነው የሚለው ከሰልፈኞቹ አንዱ አህመድ ጃባር። አቡ መሐዲ አልሙሐንዲስ ከጀነራል ሱሌማኒ ጋር የተገደሉ በኢራን የሚደገፈው ህዝባዊ የንቅናቄ ኃይሎች የሚባለው ኢራቃዊ ኃይል መሪ ናቸው። አምሪካ ወኢራን ሌላው የባግዳዱ ሰልፈኛ ደግሞ አሜሪካና ኢራን ችግሮቻቸውን መፍታት ያለባቸው ከኢራቅ ውጪ ነው ይላል። እዚህ ኢራቅ ውስጥ ግብ ግብ እንዲገጥሙብን አንፈልግም። የእነርሱ እዚህ መጣላት ለእኛ ችግሮች መልስ አይሰጥም ብሏል። እዚህ ታሕሪር አደባባይ ላይ የተሰበሰብነው የሱሌይማኒንም ሆነ የማንንም የሌላ ሰው ግድያ አንደግፍም፣ ምክንያቱም ከዚያ ለእኛ ጠብ የሚልልን የለም ብሏል። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ የዛሬውን የጀነራል ሱሌይማኒን ግድያ መንግሥታዊ ሽብር ፈጠራ ሲሉ ዩናይትድ ስቴትስን ከሰውበታል። ሱሌማኒ ኢራቅ ውስጥ እስላማዊ መንግሥት ቡድንን በመዋጋታቸው ዩናይትድ ስቴትስ ገደለቻቸው ሲሉም ዛሪፍ ዋሽንግተንን ወንጅለዋል። የኢራን ቴሌቪዥን ሱሌማኒን ሰማዕት ሲል ጠርቷቸዋል። ሰሎሞን አባተን ለዘገባው እናመሰግናለን። የምሽቱ ዋና አዘጋጅም ነው ሰሎሞን። አሁን በተከታታይ በተለያዩ የኢትዮጵያ ከተሞች ካሉን ሪፖርተሮቻችን የደረሱንን ዘገባዎች ይሆናል በመጽሔት ክፍለ ጊዜ የምናቀርበው። ከአዲስ አበባ እንጀምራለን። በዩኒቨርሲቲዎች የሚካሄዱ ግጭቶች ታስቦባቸውና በጀት ተመድቦላቸው የሚከናወኑ ድርጊቶች እንደሆኑ የሳይንስና ከፍተኛ ትምህርት ሚኒስትሯ አስታውቀዋል። ችግሩ በበረታባቸው ክልሎች የተሰማሩ መርማሪ ቡድኖችም የእርምጃ ምክረ ሐሳብ ማቅረባቸውም ተመልክቷል። መለስካቸው አመሀ ዝርዝሩን ይዟል። የሳይንስና ከፍተኛ ትምህርት ሚኒስትር ፕሮፌሰር ሂሩት ወልደ ማርያም ለሁለት ቀን የሚቆየውን የተቋማዊ ለውጥ ምክር ቤት የምክክር መድረክ ሲከፍቱ ባደረጉት ንግግር ካተኩሩባቸው ዋና ዋና ቁም ነገሮች አንዱ በሀገሪቱ ከፍተኛ የትምህርት ተቋማት ውስጥ የሚታየውን አለመረጋጋትና አልፎ አልፎ እየደረሰ በሚገኘው ግጭት ላይ ነበረ። ባለፉት ሁለት ሳምንታት የመረጋጋት ምልክቶች የታዩ ቢሆኑም እዚህም እዚያም የማገርሸት ምልክቶች እንዳሉ፣ ቅስቀሳዎችም እየተካሄዱ እንደሆነ ሚኒስትሯ ተናግረዋል። በእሳቸው ግምት ይህን የሚያደርጉ አካላት በዩኒቨርሲቲ ውስጥ ትንሿ ኢትዮጵያ በሁሉም ገጽታዋና ይዘቷ የምትገኝ ስለሆነች ሙከራ እያደረጉ ናቸው ብለዋል። ከግምት ባለፈም በእጅ የተጨበጠ መረጃ እንደሚያረጋግጠው ከዚህም በላይ እየተከናወነ እንደሆነ ፕሮፌሰር ሂሩት ወለማርያም በይፋ ገልጸዋል። ባለን መረጃ ታቅዶ በጀት ተይዞ ስልጠና ተሰጥቶ ስምሪት ተደርጎ የተካሄደ ግጭት እንጂ ዝም ብሎ ድንገተኛና የሁለት ልጆች ጥል እንዳልሆነ የሚያሳዩ በርካታ ምልክቶች እና መረጃዎችም አሉ። ከዚህ ጋር ተያይዞ የሚመለከተው አካል ተገቢውን እርምጃ ይወስዳል። እኛም እናንተም በሴኔት ሌጅስሌሽኑ መሰረት እርምጃ ወሰዱ ተማሪ ላይም ሆነ ሰራተኛ ላይ አግባብ ያለው እርምጃ ወስዳችሁ ወደ መሰረታዊ ዋና ስራችን ፈጥነን እንግባ ብለን ባሳሰብነው መሰረት እየተካሄደ ነው። ላመሰግናቸው ወዳለሁ በዚህ በተለይም ችግሩ በበረታባቸው በኦሮሚያና በአማራ ክልሎች ሚኒስቴር መስሪያ ቤቱ ጉዳዩን የሚመረምሩ ቡድኖች አሰማርቶ እንደነበረ ሚኒስትሩ አብራርተዋል። አሁን ላይ በተለይ ያለፉት ሁለት ሳምንታት ሰባት ሰባት ሰዎችን ያካተተ ቡድን በእነዚህ ክልሎች ችግሩ ባለባቸው ዩኒቨርሲቲዎች ልከን ከፓርላማ ከቦርድ ከሚኒስቴር መስሪያ ቤቱ እና ከሌሎችም የሁለቱ ክልሎች ከፍተኛ አመራሮች እና ሌሎች የሚመለከታቸው ያሉበት ከላይ እስከታች ገምግመው አወያይተው የከተማው ነዋሪውን ጭምር ችግሩን ለይተው ለእኛ ለሌላውም የሚመለከተው አካል እርምጃ መወሰድ ያለበትን አመላክተው ሪፖርት አድርገዋል። በዛ መሰረት በቀጣይ የምንሄድበት ነው የሚሆነው። የዘንድሮ የትምህርት ዘመን እክል እንዳጋጠመው ያስታውሱት ፕሮፌሰር ሩት በቁጥራቸው ከፍ የሚሉት ዩኒቨርሲቲዎች ግን የመማር ማስተማሩ ሂደት በተሳካ ሁኔታ እየተከናወነ እንደሆነ ገልጸዋል። ምንም እንኳን በርካታ የቅድመ ዝግጅት ስራ ክረምት ላይ በተለየ ሁኔታ ተደርጎ በማያውቅ ሁኔታ እስከ ወረዳ ድረስ ወርደን ተማሪዎቹ ከመግባታቸው በፊት አእምሯቸውን ሊያበለጽግ ይችላል የተባለ ስራ ተሰርቶም ቢሆን አላለፍነውም። ከመጡ በኋላ የሰው ህይወት እስከ መጥፋት፣ ንብረት እስከ መጥፋት፣ አካል እስከ መጉደል፣ የትምህርት ፕሮግራሙም አካዳሚክ ካሌንደሩም ተቆራርጦ በታሰበው ልክ ያለመሄድ ነገር ገጥሞናል አልፏል አልፎ፣ በአንጻሩ ደግሞ ምንም ነገር ኮሽ ያላለባቸው ከግማሽ በላይ የሚሆኑ ከፍተኛ ትምህርት ተቋሞች አሉ። እንደ ሚኒስትሯ አገላለጽ ከሆነ ለእነዚህ በዩኒቨርሲቲዎች የሚታዩት የሰላምና መረጋጋት እጦት ወይንም በተቃራኒው የተሻሉ ሁኔታዎች መታየት ተጨባጭ ምክንያቶች አሏቸው። ከአመራሩ ጀምሮ ዩኒቨርሲቲዎቹ የሚገኙበት አካባቢያዊ አስተዳደር እና የፖለቲካ ሁኔታ ጨምሮ ሌሎች ሁኔታዎችም ለዚህ ምክንያት ናቸው ብለን ነው የምንወስደው። በደንብ ጠበቅ አድርገው የያዙ አመራሮች፣ በደንብ ጠበቅ አድርገው የያዙ የክልል መስተዳድሮች፣ የዞን የከተማ ከንቲባዎች ትንሽ ነገር እንኳን ቢከሰት ወዲያው በአጭር ጊዜ ሪቨርስድ ሆኗል። ወደ መደበኛ ስራቸው ገብተዋል ተቋሞቹ። አንዳንዶቹ ጋር ደግሞ በሚፈለገው ደረጃ ያልተያዙ ብሎ መውሰድ ይቻላል። ግምገማም አለ። ቲም ልከን አስገምግመና ወጣ ገባ የመሆን የበለጠ ፈተናው የመክበድ ሁኔታ አለ። በዚህ የተቋማዊ ለውጥ ምክር ቤቱ የምክክር መድረክ ዩኒቨርሲቲዎችን በተልዕኮና በልህቀት የመለየት ስራ ያለበት ደረጃ፣ የስርዓተ ትምህርት ትግበራና በሌሎች ርዕሶች ላይም ውይይት ይደረጋል። የዓለም ዩኒቨርሲቲዎች ማዕረግ አውጪ ማዕከል መካከል ወይም በእንግሊዝኛ ያጠራሩ ሴንተር ፎር ወልድ ዩኒቨርሲቲ ራንኪንግ ለ2020 ባወጣው መረጃ አዲስ አበባ ዩኒቨርሲቲ ከአፍሪካ ዩኒቨርሲቲዎች በአስረኛ ደረጃ ላይ ተቀምጠዋል። ሚኒስትር ሂሩት ወለማርያም ይህንን በሀገሪቱ የዩኒቨርሲቲ ታሪክ ለመጀመሪያ ጊዜ ነው ያሉትን አውስተው በመልካም ዜናነቱ ለጉባኤው አብስረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። በዩኒቨርስቲዎች ጸጥታና መረጋጋት ዙሪያ ያተኮረ ዘገባ ነው አሁንም የምንቀጥለው። ትናንት ህይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረ አበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ሟቹ ሰይድ ጠይብ የሁለተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነበር ሲሉ ተማሪዎች ጠቅሰዋል። የደሰብ ዘጋቢያችን መስፍን አራጌ ዝርዝሩን ይዟል። የዩኒቨርሲቲው ፕሬዚደንት ዶክተር አባተ ጌታሁን ዛሬ በተለይ ለአሜሪካ ድምጽ በሰጡት መግለጫ በትናንት ዕለት ለአንድ ተማሪ ሞት ምክንያት የሆነውን ግጭት የዩኒቨርሲቲ ማህበረሰብ ከጸጥታ ኃይሉ ጋር በመሆን እስከ እኩለ ሌሊት ክትትልና ምርመራ ሲያደርግ መቆየቱን ገልጸዋል። ዩኒቨርሲቲ አመራሮች ያበጣንም ደሴ ከተማ ጸጥታ ፌዴራል ፖሊስ አድማ ብተና ደሴ ከተማ ይህን የሚመለከታቸው ከፍተኛ አመራሮች ሁላችንም ሆነን ተማሪዎቻችን ጋር ሁነን አንድ ሶስት ብሎክ ላይ ማተኮር ነበረብን። ከምሽቱ ሶስት ሰዓት ጀምረን ፍተሻ ያደረግን አራት ሰዓት ላይ በተለይ ተማሪዎቻችን መረጃ ሰጥተውን ስለነ በቴክኖሎጂ የተደገፈ የት አካባቢ ይህን ያደረገው ክትትል ስናደርጉለን መውጫ በሮችን ቢ ሁን ዘግተኑለን አራት ሰዓት አካባቢ ላይ ይህን ተጠርጣሪ ለሰብ በቁጥጥር ስር አውለና ከፌዴራል ከክልል ከደቡብ ወሎ ከደሴ ከተማ ያለ ኦልሞስት ወደ አንድ ወር አካባቢ ሊጠጋ የሚችል የምርመራ ቡድን አለ ተጨማሪ መረጃዎችን እየሰበሰቡ ዙን ያደሩት ያንን መሰረት አድርገን ዝርዝር መረጃ እናሳውቃለን። ከተጠርጣሪው ተማሪ ጋር ግብረ አበሮች ናቸው የተባሉ ሶስት ተማሪዎችን በቁጥጥር ስር መዋላቸውን ጠቁመዋል። ትናንት በደ ደረሰው ጉዳት ሕይወቱ ያለፈው ተማሪ ለተጨማሪ የአስክሬን ምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል ተልኮ ዛሬ ምርመራ ሲደረግ እንደቆየ ጠቁመው፣ ሕይወቱን ላጣው ተማሪ ቤተሰብ መጽናናትን ተመኝተዋል። ከዚህ በኋላ የጠነከረ እርምጃ እንወስዳለን ያሉት ፕሬዚዳንቱ በተለያዩ ጊዜያት ከተፈጠሩ ረብሻዎች ጋር በተያያዘ የተጠረጠረ አንድ የዩኒቨርሲቲው ባልደረባ ከስራ መታገዱንም አመልክተዋል። ሌሎች እርምጃዎችንም እየተወሰዱ ነው ብለዋል። አጠቃላይ ከመጀመሪያው አደጋ ጋር በተያያዘ በህይወት መጥፋት ንብረት ወደ አካል ማጉደል ጋር የተያዙ ልጆችን በተከታታይ ሆን ተብሎ ይህንን የሚያቀጣጥሉ ሰዎች አሉ የተባሉትን መረጃ መሰረት እያደረግን እርምጃ እየወሰድ ነው ያለ አንድ ግደ ሰራተኛ ነው ሰራተኛ ነው። ወደ አስር የሚሆኑ ደግሞ በህግ ፕሮሰስ ውስጥ ነው ያሉ በርከት ያሉ ልጆችን የመጨረሻ ማስጠንቀቂያ አስፈርመናል። ተዘዋውሬ ለማየት እንደሞከርኩትና ከአንዳንድ ተማሪዎች አስተያየት እንደተረዳሁት ትናንትናና ዛሬ በደሴ ካምፓስ የመማር ማስተማሩ ሂደት በተወሰነ ደረጃ ተቋርጧል። በትልቁ በትልቁ በትልቁ ሰው አተናል፣ ልጃችንን አተናል። ስለዚህ ሐዘን ድባብ እንድንወጣ ስለፈለግን ነው። ኮምቦልቻ ምንም የተቋረጠ ነገር የለም። አንዱ ግቢያችን ዝም የጤና ኮሌጅ እና የተለያዩ ፕሮግራሞች በራሳቸው የሚሄዱ አሉ ግን ተወሰኑ ትምህርት ክፍሎች ላይ ሁ ከነገ ከቅዳሜ ጀምረን እየገቡ በቱቶሪያል የሚጠሩት ኢንዲቪዋሊ ዛሬ ድኖች ጋር ተስማምተናል። ትምህርት እንጀምራለን። ማክሰኞ በዓል ነው። ሰኞ ጀምረን ክላስ እንጀምራለን። መገናኛ ብዙሀን ካለባቸው ሙያዊ ኃላፊነት አንጻር ህዝብና ሀገር የማዳን ስራ ላይ ትኩረት እንዲያደርጉ ጠይቀዋል። አብዛኛው ጥቃት የሚደረስባቸው ልጆቻችን ምንም የማያውቁ ሲበዛ ሲበዛ ኖ ስንት ናቸው። ሽንት ቤት አደጋ ይፈጸማል። ቤተ መጽሐፍት ወጥቶ ቤተክርስቲያን ደርሶ ሲመጣ እንዲት በጣም ፈተና ላይ ነው ያለ ነው እና የሚዲያ አካላት ምን ደጋግፍ ይገባል። ሰው እናውጣ። ዩኒቨርሲቲ ብቻ ሰው ያወጣል። ከዘረኝነት በሃይማኖት ቧደንን እንዲጠየፍ መስራት ያስፈልጋል። ሰው ሲሞት ነው ብዙ ኢንተርቪው የምንደረገው። በልካብን ነገር አይዘገብም፣ በጎ ነገር አይካፈልም። ችግር ሲፈጠር ያቺን ችግር የሚያቀጣጥላት ብዙ ነው ያለው በየትኛውም ቦታ ላይ። አሁን መቆዘም አለ። ይህን ሁሉ ልንፈታው የምንችለው ሚዲያ ሲያግዝ ነው። ሚዲያ ደግሞ ፖዚቲቭ ኤነርጂ ይሁን፣ አዋንታዊ ግብዓት ይሁን። ይሄ ብሔር ያ ብሔር፣ ይሄ የሃይማኖት ያ ሃይማኖት እያን ኢትዮጵያ ውስጥ አሁን ሊያፈርስሱን የተነሱት በብሔርና በሃይማኖት ነው። በተለይ በተለይ በተለይ ሶስቱ አካባቢ በትግራይ በአማራ በኦሮሞ ላይ የአንዣ በወደመና መጥፎ ነው። ሁሉም ከየጎጡ ይውጣና ሁሉም ከየጉድጓዱ ይውጣና ሁሉም ከየዘሩ ከየሃይማኖቱ ይውጣና ሰው ላይ ያተኩረንነት በተማሪው ሞት ምክንያት ተማሪዎች በጥልቁ ማዘናቸውን ይናገራሉ። ከቤተሰብ አልፎ ለሀገር የሚበጅ ትውልድን በእንደዚህ አይነት ሁኔታ ማጣት ያማል ይላሉ ተማሪዎቹ። አሳዛኝ ሁኔታ ነው። አንዴ ደሃ ልጅ ሊማር መጡ ባልታሰበው ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። ጠቃላይ ተማሪውም ሀዘን ውስጥ ላይ ነው እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም ቢሆን የተማሪ የግቢ ተማር መጽናናትን እንመኛለን። ግጭቱ በተፈጠረበት ሰዓት የት ነበር? ግጭቱ በተፈጠረበት ሰዓት ያው ብዙዎቻችን ከእንቅልፍ እየተነሳን ነበር። ዶርማ አካባቢ ነበር ተረጋጋ መንፈስ ነበር። ወደ ክላስ ለመግባት ሁላችን ዝግጅት እያደረግን በነበረበት ሰዓት ነው የወንድማችን ህልፈት። እንደ አጠቃላይ እንደ ሀገር፣ በተለይ በከፍተኛ ትምህርት ተቋማቶች የሚደርሱት ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር። ተማሪው ልቡ ተሰብሮ ነበር። ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን እንዲሁም ያገኛም ከልብ ያዘንም ሆኖ ነው ምገልጸው። ጸጥታው የሚያሰጋ ነገር ነበር። በጸጥታው በኩል ከትናንትና ጀምሮ ወደው ችግሮቹ እንደዚህ ተፈጠሩ። ከልጅ ልፈተወት በኋላ ሁሉም ተደናግጦ ነበር ሲመለከት ነበረው እና ተማሪው ስሜታዊ ለመሆን ቢሞክርም የጸጥታ ሁኔታ ላይ ክፍተት አልነበራቸውም። ወደ ትምህርት ተመልሰን ፈተና እየወሰን በነበረበት ሰዓት ነው እንደዚህ አይነት ግጭቶች የተከሰቱት። ይህ ግጭት ደግሞ የሁሉንም ተማሪ ፍላጎት የሚያማክል አይደለም። አብዛኛው ተማሪ ሙሉ በሙሉ በሚቻለው ሁኔታ የግጭቱ የላቀና ባህድ ነበር። ምንም የሚያውቀው ነገር አልነበረም። አሁንም አላስፈላጊ ግጭት ሊያስከትሉ የሚችሉ አንዳንድ አንድ ምልክቶች ስላሉ ጸጥታ ኃይሉ በንቃት እንዲጠብቅም ጠይቀዋል። ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪዎች በዩኒቨርሲቲው ለተከሰተው ግጭት ሶስት መላምቶችን ያስቀምጣሉ። ከሌሎች ዩኒቨርሲቲዎች የመጡ ተማሪዎች በስውር ገብተዋል፣ አሊያም በዩኒቨርሲቲው እየተማሩ የሌሎችን አላማ ለማስፈጸም የሚንቀሳቀሱ አሉ፣ ወይም በቅርቡ በድሬዳዋና በወለጋ ዩኒቨርሲቲዎች የተወሰደው የመዝጋት እርምጃ በወሎ ዩኒቨርሲቲ እንዲደገም የሚፈልጉ ይኖራሉ። ለዚህ ደግሞ ማሳረጊያቸው ከተማሪነት ይልቅ የአክራሪ ፖለቲ ፖለቲከኞችን አመለካከትና ቅስቀሳ እንደወረደ የሚያስተጋቡ ተማሪዎች መኖራቸውን በማመላከት ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በቀጣዩ ዘገባ መስፍን፣ እናመሰግናለን። በቀጣዩ ዘገባ ወደ ባህር ዳር ይሆናል የምናመራው። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙት ደባ ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደው የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። የሕግ የበላይነት እንዲከበርም በዚሁ ሰልፍ ላይ ጥሪ ቀርቧል። አስቴር ምስጋናው ከባህር ዳር። ዛሬ በባህር ዳር ከተማ የተካሄደው ሰልፍ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተሳተፉበት በሞጣ ከተማ የደረሰውን የመስጊዶች ቃጠሎ በማውገዝ ድምጻቸውን ያሰሙበት ነው። ሰልፉ በሞጣ ከተማ በመስጊዶች ላይ የደረሰውን ቃጠሎ መነሻ ያደረገ ብቻ ሳይሆን ከቅርብ ጊዜ ወዲህ በሀገሪቱ በተለያዩ አካባቢዎች በእምነት ተቋማት ላይ እየደረሰ ያለውን ጥቃት ያወገዘ፣ ሚዛናዊ ያልሆነ ዘገባ የሚያቀርቡ ሚዲያዎችንም የተቸ እንዲሁም በአንዳንድ አካባቢዎች በእምነት ነጻነት ላይ አለ ያለውን ገደብ ያወገዘ። thank no. <laughs> you. የዚህ ሁሉ ውጣ ውረድ ማጠንጠኛው ደግሞ አንዳንድ የፖለቲካ ድርጅቶች ለዓላማቸው ማስፈጸሚያ የሃይማኖት ተቋማትን መምረጣቸው እንደሆነ ነው የሰልፉ ዋና አስተባባሪ አቶ ወርቁ ኡስማን ለአሜሪካ ድምፅ የተናገሩት። በእምነቶች በኩል የፖለቲካ ድርጅቶች እጃቸውን ሊያነሱ ይገባል። በእምነት ተቋማት ላይ የሚያደርጉትን ደባ ሊያቆሙ ይገባል። አንዳንዶቹ የፖለቲካ ድርጅቶች እምነትን ሽፋን ለማድረግ የፖለቲካ ግብዓት ለማግኘት የሚያደርጉት እንቅስቃሴ ገደብ ሊበጅለት ይገባል። ይሄ ብቻም አይደለም። የሚዲያ ተቋማት የማህበራዊ ድረገጽ ብሎገሮች እምነቶችን ለማተራመስና በተለይ በኢትዮጵያ ውስጥ ያለውን አብሮነታችን ለመዳድ የሚደረገው እንቅስቃሴ ገደብ ሊበጅለት ይገባል። ኢትዮጵያዊነታችን፣ አንድነታችን ኃይላችን ነው። እኛም እናምነው ሌላውም እምነት ተከታይ የሚያምነው መስጂዶች አይፈርሱም ቤተ ክርስቲያንም አይፈርስም። ኢትዮጵያም አትፈርስም። አፍራሾች ይፈርሳል። ይህነኛም አቶ ወርቁ አያይዘውም ለደረሰው ጉዳት ካሳ የሚሆን ስራ እንዲሰራም ጠይቀዋል። ለፈረሱ መስጂዶች መንግስት ሙሉ ወጫቸውን ሸፍኖ እንዲገነባ ንብረታቸውን ለወደመባቸው ሙስሊም ወንድሞቻችን በስቴም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው፣ የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጫቸውን ሸፍኖ እንዲሰራ መስጊዶችንም እንዲሰራ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው እኛ። በሰልፉም ማጠቃለያ ላይ የተገኙት የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሰይድ አህመድ በክልሉ የተለያዩ አካባቢዎች በመስጊዶች ላይ እየደረሰ ያለውን ጥቃት አውግዘው መንግስት የጀመረውን ሕግ የማስከበር ስራ አጠናክሮ ሊቀጥል እንደሚገባ ጥሪ አቅርበዋል። በሞጣ ከተማ በመስጊዶች እና በሙስሊሞች የንግድ ድርጅቶች ላይ እየተጨፈረ ከቦታ ቦታ ያን ያህል ጥቃት ሲፈጸም የከተማ አስተዳደር ፖሊስ፣ ሚሊሻ በአጠቃላይ መንግስት አንዱ እንኳ ማዳን ያልቻለበትን እውን ችግሩ ከአቅም በላይ ሆኖ ነው ማለት አያስችልም። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤትም መረጃው እንደደረሰን ከክልሉ ርዕሰ መስተዳድርና የሰላም ግንባታ ቢሮ አመራር ጋር በመነጋገር ልዩ ኃይል ተልዕኮ መቆጣጠር ባይቻል ኑሮ የታቀደው የጥፋት እቅድ ከፍተኛ እንደነበር ለመገንዘብ ይቻላል። ስለሆነም የክልሉ መንግስት በሞጣ ከተማ የተፈጸመውን ወንጀል የቅርብ አመራር በመስጠት እያደረገ ያለውን ክትትል በማጠናከር ወንጀለኞችን ለህግ የማቅረቡ ተግባር በአፈጻጸም ችግር እንዳይደናቀም ትኩረት እንዲሰጠው እናሳስባለን። ከአንድ ሺህ አምስት መቶ በላይ የእስልምናና የክርስትና እምነት ተከታይ ወጣቶች በአስተባባሪነት በተሳተፉበት በዚሁ ሰልፍ ላይ የተገኘው የክርስትና እምነት ተከታይ ወጣት ቢንያም ለሙስሊም ወንድሞቹ አጋርነቱን ለመግለጽ እንደወጣ ይናገራል። ስሜ ቢኒያም ጆን ይባላል በዋነኝነት የወጣሁት ሰላምን ለማስ ነው። እዚህ አካባቢ በጸጉረ ልውጦች ወይም በማናቃቸው አካላት የክርስቲያንን ማዕተብ አንጠልጥለው ምናልባት ችግርን ሊፈጥሩ የሚችሉ ከሆነ ከነዛ ችግርን ለመታደግ ነው። ከዛ ውጭ ግን በእስልምናና በክርስትና ጉዳይ የብዙ ሺህ ዓመታት ታሪክ ያለን ህዝቦች ነው። ብዙ ሙስሊም ወንድሞችና ጓደኞች አሉ እና ለእነሱ አጋር መሆኔን ለማሳየት የባህር ዳሩ ሰልፍ ከሌሎች አካባቢዎች ዘግይቶ የተካሄደበት ምክንያት አስተባባሪዎቹ ሲገልጹ የሚያስፈልጉ ቅድመ ዝግጅቶችን ለማጠናቀቅ እና የጥበቃ ዋስትና እስኪሰጥ ድረስ ማቆየት አስፈላጊ እንደሆነ ገልጸዋል። ሰልፉ ባለ ዘጠኝ ነጥብ የአቋም መግለጫ በማውጣት በሰላም ተጠናቋል። ይህ በእንዲህ እንዳለ በሞጣ በደረሰው የመስጊዶች ቃጠሎ ኃላፊነታቸውን በሚገባ አልተወጡም የተባሉ የከተማው ከፍተኛ የጸጥታ ዘርፍ ኃላፊዎችን በቁጥጥር ስር መዋላቸው ታውቋል። በዚህም የሞጣ ከተማ ፖሊስ ጽፈት ቤት ኃላፊ፣ የሞጣ ከተማ ፖሊስ ወንጀል መከላከል ኃላፊ፣ የሚልሻ ጽፈት ቤት ኃላፊና የሚልሻ ስምሪት ኃላፊ በቁጥጥር ስር የዋሉ ኃላፊዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። የመጨረሻዊ መጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የአንበጣ መንጋ በኦሮሚያ ክልል ባሌ ዞን ሰባት ወረዳዎች ውስጥ ውድመት እያደረሰ ነው ይላሉ ነዋሪዎች። የአንበጣ ወረራውንም ለመቆጣጠር ከማህበረሰቡ አቅም በላይ እንደሆነ ይናገራሉ። የባሌ ዞን የግብርና ጽህፈት ቤት ወረራውን በአውሮፕላን ኬሚካል ርጭት ለመቆጣጠር ከክልልና ፌዴራል ተቋማት ጋር እየሰራ ነው ሲል አስታውቋል። ሙክታር ጀማል ዝርዝሩን ይዟል። በኦሮሚያ ክልል ባሌ ዞን የተለያዩ ወረዳዎች ሳምንት ማስቆጠሩ የሚነገርለት የአንበጣ መንጋ በቆላማዎቹ የዞኑ ወረዳ ከፍተኛ ውድመት እያደረሰ መሆኑ ነው ማህበረሰቡ የሚናገረው ይህንንም ለመቆጣጠርና መሰረታዊ በሆነ መንገድ ለማጥፋት የአቅም ውስንነት መኖሩንም ይጠቅሳሉ። መንጋው በጣም ረጅም ነው። ከአርባ ሁለት እስከ ሀምሳ አራት ኪሎ ሜትር ከበር የሚያደርግ ነው። ነሳ ከሶማሌ ጫፍ ኦሮሚያ ክልል ቅኝሳ፣ አጣዊ እና ወደ አስራ አምስት መንደሮችን ያካለለ የአንበጣ መንጋ ነው። መንጋው ካደረሱት ጉዳቶች መካከል ከብቶች የሚመገቡት እና ሳር ቅጠላቅጠል፣ ቄት፣ በቆሎ ምናምን፣ ማሽላ፣ ዘንጋዳ እንዳለ ወድሟል፣ ማለት ይቻላል። በህብረተሰቡም ሆነ በመንግስት በኩል እየተደረገ ያለው ጥረት ምን ይመስላል? በህዝብ ጥረት ነው እስካሁን ይህን መንጋል መከላከል የተቻለው ህዝቡ ተባብሮ ነው እንጂ። በሌላ በኩል እህላቸው፣ ንብረታቸው የወደመባቸው ምንም እስካሁን እርዳታ የተደረገላቸው ነገር የለም እና ነገሩ አሳሳቢ ነው። ሶስቴ ነው መጣ። ሶስተኛ ደረጃም ይኸው ወደ ቤልቶ ወረዳ ገብቷል። ምን ያክል እንደሚቆም አይታወቅም። የመከላከል ሂደቱ በባህላዊ ማህበረሰቡ ከሚያደርገው በተለየ የዘመናዊ መከላከል ሂደት የተሰራ ስራ ምን አለ? ከባህላዊ ውጪ በዘመናዊ ወይም በመንግስት ደረጃ የተደረገ ምንም ነገር የለም። እስካሁን ህብረተሰቡ በባህላዊ ቄስ እያጨሰ ቆርቆሮ ያጨ አይላንድ ምናምኖችን እና በፊሽካ ማለት ነው እየነፋን ነው ህዝቡ ይህን መንጋ ሊከላከል ይቻላል። ስለ ጉዳዩ የአሜሪካ ድምጽ ያነጋገራቸው የባሌ ዞን ግብርና ጽህፈት ቤት ኃላፊ አቶ ዳውድ አብዱሪ ችግሩ ከተከሰተ በኋላ ለመቆጣጠር ዋና ማነቆ ሆኖ ያጋጠማቸው የአንበጣ መንጋው ባህሪ መለዋወጥና በየ ጊዜው አድራሻ መቀያየሩ አስቸጋሪ ሁኔታ ቢፈጥርባቸውም የተቻላቸውን እያደረጉ መሆኑን ነው የሚናገሩት። ባለፈው ሳምንት ውስጥ ነው ከሶማሌ ክልል ደኛ የተለያዩ ወረዳዎች ዘመተው። በዚሁም ጊዜ ባለፈው ሳምንት ሁለት ወረዳዎች ላይ ተከስቷል። በራይቱና በዳዌ ላይ በተጨማሪ ደግሞ በዚህ ሳምንት ውስጥ ከሄደ በኋላ ለገይዳ ሰዌና እና መዶላ ወረዳ ላይም ተከስቷል። ይሁንና ያው ይህን ክስተት ለመቋቋም እኛም እንደ መንግስት ከሚመለከተው አካል ጋር እየሰራን ነው። በሌላ በኩል ደግሞ ህብረተሰቡ በባህላዊ መንገድ ይህን ነገር ለመከላከል ሰፊ ስራ እየሰራ ነው። በተለይ የመጀመሪያዎቹ ወረዳዎች ላይ ሆን አሁን ላይም አካባቢውን ላይ እንዳያርፍ ና በተለያዩ ቤትዶች ተጠቅመው እየተከላከሉ ነው። አቶ ዳውድ፣ ይህንን በተመለከተ ማህበረሰቡ የሚያነሳው ምንድን ነው? እስካሁን እየተደረገ ያለው መከላከል በባህላዊ ና አነስ ባለ በሰው ጉልበት እየተደረገ ያለ ነው። ይህ ደግሞ ከመንጋው አቅም ጋር የሚመጥን አይደለም የሚል ሀሳብ ይነሳል። ከዚህ የተሻለ ድጋፍ ከክልል ና ከፌዴራል ለመጠየቅ አልሞከራችሁ? ጠይቀናል። አሁን አንድ መጀመሪያ ኬሚካል ከመጠቀሙ በላይ የሚመከረውም ከተቻለ ጉዳት ማይደርስ ከሆነ በባህላዊ መንገድ መቆጣጠር ከተቻለ ነው። ኬሚካል ስንጠቀም የምንጠቀምበት ቦታ ወሳኝነት አለው። አካባቢው ላይ እንስሳቶች መንቀሳቀስ የለባቸውም ውሃ መኖር የለበትም ለመጠጥ የሚጠቀሙት ውሃና እንዲሁም ህብረተሰቡ የሚጠቀምባቸው አካባቢ መሆን የለበትም። ያም ስለሆነ ቅድሚያ በኬሚካል ለመቆጣጠር ቅድሚያ ሁኔታዎችን እያመቻቸን ያለ ነው። በሌላ በኩል ደግሞ የፌዴራልና የክልል መንግስትም እየረዳ ነው። አውሮፕላን ለመከላከል የሚያስፈልግ የሚያስፈልጉን ቅድመ ሁኔታውን ላይ አጠናቀናል። እዚህ የሚያርፍበት ቦታ ሁሉ ጨርሰናል። የሚያስፈልጉን ሎኬሽን ያለ ያደረበት ቦታ መታወቅ አለበት። እሱ ወስደን ነው ወደዛ ኦፕሬሽኑ የሚገባው። ይህን ለማድረግ ደግሞ እኛ እንደ ዞን ማድረግ ያለብንን ቅድመ ሁኔታዎች ሁሉ አጠናቀነ ከፌደራልና ክልል አንግስት ያው ይህን ነገር ተላከልን። እኛ እንደ ዞን ከነገም ለመጀመር ዝግጅም ሆናል። ያም ብጣ መንጋው በተለያዩ ሰባት የባሌ ዞን ወረዳዎች እያደረሰ አለ የሚባለው አደጋ ተሰልቶ በአሀዝ አለመቀመጡን አቶ ዳውድ ይናገራል ገራሉ። ነገር ግን ከክልልና ከዞን የተወጣጡ ባለሙያዎች ይህንን አቀናጅተው በቅርብ እንደሚገልጹ ተናግረዋል። ዘመቻውን ለመደገፍ ከፌዴራልና ኦሮሚያ ብሔራዊ ክልላዊ መንግስት እየተደረገ ያለውን እገዛ ለማጣራት የኦሮሚያ ግብርና ቢሮ ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካልንም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሙክታር ጀማልን ለዘገባውን እናመሰግናለን። ለዛሬ ለመጽሔት ክፍለ ጊዜ ያሰናዳናቸው ዘገባዎች በዚሁ ተጠናቀዋል። ክቡራትና ክቡራን የምታደምጡት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በናይል ሳትና 94.3 ኤፍኤም አህዱ ሬዲዮ ላይ በቀጥታ የሚተላለፈውን የአርብ ምሽት ፕሮግራማችንን ነው። እስከ አራት ሰዓት ድረስ አለን አብራችሁ እንድታመሹ ካክብሮት ጋር እንጋብዛለን። አሁን ወደ ሁለተኛው አጋማሽ እንሻገር። Thank you. በየመን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያውያን ስደተኞች ላይ ጉዳት እየደረሰ መሆኑን በዚያች ሀገር የሚኖሩ ኢትዮጵያውያን ተናግረዋል። ኢትዮጵያውያኑ እንዳሉት ባለፈው ወር መጨረሻ ሰሜን የመን ሰዓዳ ላይ በተቀሰቀሰው ጦርነት 12 ኢትዮጵያውያን ተገድለዋል። በጅቡቲ የሚገኘው የኢትዮጵያ ቆንስላ በበኩሉ የግድያውን ሁኔታ ከዓለም አቀፍ የፍልሰተኞች ድርጅት ጋር በመተባበር እያጣራ መሆኑን አስታውቋል። ገልሞ ዳዊት ነው ده جاب በሰሜናዊ የመን እየተካሄደ ባለው ጦርነት ኢትዮጵያውያን ፍልሰተኞች እና ስደተኞች ላይ ጉዳት እየደረሰ መሆኑን የመን የሚኖሩ ኢትዮጵያውያን ተናገሩ። ባለፈው ሳምንት ሰሜናዊ የመን ሰአዳ በምትባል ግዛት ውስጥ አስራ ሁለት ኢትዮጵያውያን በታጣቂዎች በተፈጸመ ጥቃት መገደላቸውን የመን በስደት የሚኖሩ ኢትዮጵያዊ አቶ መሐመድ ሙሜ ተናግረዋል። ባለፈው ሳምንት በታጣቂዎችና በመንግስት ኃይሎች መካከል በተደረገው ውጊያ አስራ ሁለት ኢትዮጵያውያን ተገድለዋል። ሰዎች የተገደሉት በሰሜናዊ የመን በአማጽያን ቁጥጥር ስር ባለችው ሰአዳ በምትባለው ግዛት ውስጥ ነው። አቶ መሐመድ ስለተገደሉ ኢትዮጵያውያን ተጠይቀው ብዙዎቹ በየመን ለበርካታ ዓመታት የኖሩ ስደተኞች መሆናቸውን ገልጸው ለግድያው ግን እስካሁን ማንም ኃላፊነት የወሰደ ሰው የለም ብለዋል። ኢትዮጵያውያኑ ከተገደሉ በኋላም መቀበር አለመቀበራቸው የታወቀ ነገር አለ ወይ? ለምለውም አካባቢው የጦርነት ቀጠና በመሆኑ ያንን ማወቅ አስቸጋሪ መሆኑን ተናግሯል። አቶ መሐመድ እንደ ግሮጎሳውያን ዘመን አቆጣጠር ከ 2011 ዓ ም አንስተው በእርስ በርስ ግጭት እየታመሰች ባለችው የመን ውስጥ አሁንም በርካታ ኢትዮጵያውያን ይኖራሉ። በጅቡቲ በኩል አድርገው ደቡባዊ የመን የሚገቡት ኢትዮጵያውያን በሚሊሻዎች ታግተው፣ ግድያ፣ መድፈርና የመሳሰሉት ዘርፈ ብዙ ችግሮች እየደረሰባቸው መሆኑንም ስደተኞች ለአሜሪካ ድምፅ ተናግረዋል። ሲኒ አህመድ የ28 ዓመት ወጣት ኢትዮጵያዊት ነች። ከ9 ወር በፊት በጅቡቲ በኩል ከሀገር መውጣቷን ተናግራ ከጅቡቲ ተነስታ የምን እንደገባች ደቡባዊ የመን አላራ በምትባል ግዛት ውስጥ በታጣቂዎች ታግታ የደረሰባትን እንዲህ ትገልጸዋለች። ከመርከብ እንደወረድን የሆነ ማጎሪያ ቦታ ወስደው ብር አምጡ አሉን። ብር ያለው ሁሉም ተለቀቀ። ብር የሌለንን ሶስት ሰዎች እዚያው ያስቀሩ። እኚህ ሰዎች ሁሉም ጠመንጃ አላቸው። አስፈራርተውን በመጀመሪያው ቀን በዱላ ደበደቡን። ከዚያም የፈለጉትን ነገር ፈጸሙብን። በማጎሪያ ቦታው ለሰባት ወራት ካቆዩም በኋላ አረገዝን። ማርገዛችንን አይተው አውጥተው መንገድ ላይ ጣሉን። ከዚያ በመንገድ ላይ ስንከራተት አይተው ወደ እሱ ቤት አመጡኝ። ከእጃቸው ከወጣው ወር አለፈኝ። ሲኒያ በታጣቂዎች ተደፍራ ያረገዘችው የሰባት ወር ጽንስ ከላይዋ መጨንገፉን ታግታ ያሳለፈችው ጊዜም በህይወቷ ላይ የአካልና የስነ ልቦና ችግር ማስከተሉን ተናግራ ነገ ስለ ቀጣዩ ህይወት የመወሰን አስቸግሮኛል ትላለች። የ28 ዓመቷ ወጣት አሁንም ደቡባዊ የመን እድን አካባቢ በአንድ አቶ አደም በሚባለው የኢትዮጵያ ስደተኛ ቤት በጊዜያዊነት ተጠልላ ትገኛለች። አቶ አደም ከዚህ በፊትም አላራ አካባቢ በተመሳሳይ ሁኔታ 16 ሴቶችና አንድ ወልድ በታጣቂዎች መታገታቸውን ተናግረዋል። ኢትዮጵያ በየመን የነበረውን ኤምባሲዋን ዘግታለች። ነገር ግን በጅቡቲ ያለው የኢትዮጵያ ቆንጽላ በየመን ስላለው የኢትዮጵያውያን ሁኔታ በቅርበት ይከታተላል። በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር አብዱላዚዝ መሀመድ ባለፈው ሳምንት ሰሜናዊ የመን ተገለዋል ስለተባሉት ኢትዮጵያውያን ተጠይቀዋል። የመን በጦርነት ውስጥም ስላለች በተለይ ሰንአ አካባቢ ላይ ተጨባጭነት ያለው መረጃ ለማግኘት ያስቸግራል። ለማንኛውም እንደዚህ አይነት ሁኔታ ሲገጥም፣ ኢትዮጵያውያን ችግር ሲደርስባቸው፣ እዚህ ጅቡቲ ያለ ዓለም አቀፍ ድርጅት አይኦኤም ጋር ነው የምንነጋገረው እና ሞቱ ስለተባሉ ኢትዮጵያውያን ጉዳይም ከአይኦኤም ጋር ተነጋግረን እንዲያጣሩልን መረጃውን ሰጥተናቸዋል። እዚህ ቢሮችን ጠርተናቸው ጉዳዩን እንግዲህ ወስደው እያጣሩልን ያሉት የእነሱን ምላሽ እየጠበቀን ና ያለ ነው። አምባሳደር አብዱላዚዝ ግድያውን ለማጣራት ምን ያክል ጊዜ እንደሚፈጅ የተናገሩት ነገር የለም። በደቡባዊ የመን በታጣቂዎች ስለሚታገቱት ኢትዮጵያውያን አምባሳደር አብዱላዚዝ አሁንም በጅቡቲ ያለው የኢትዮጵያ ኤምባሲ አላር አካባቢ ከአምስት መቶ በላይ ኢትዮጵያውያን በአጋቾች እጅ መኖራቸውን አረጋግጠዋል ብለዋል። አረጋገጥም በኋላ ያደረግ ነው። እዚህ ጅቡቲ የሚገኘውን የየመን አምባሳደር በአካል ሄደን አነጋግረናቸዋል፣ እንዴት አድርገን እነዚህን ኢትዮጵያውያን ወደ ኢትዮጵያ መመለስ እንደሚቻል በተጨማሪም አዲስ አበባ ያለውን የየመን አምባሳደር እንዲሁ አነጋግረናቸዋል። ምክንያቱም ያው የሚታወቀው እዚህ ሰና አካባቢ ነው። ሰና አካባቢ ደግሞ በጦርነት ላይ በግጭት ላይ ያለ አካባቢ ነው። የየመን መንግስት ሙሉ በሙሉ የሚቆጣጠረው አካባቢ አይደለም። ትንሽ አስቸጋሪ ያደርገዋል፣ እነዚህን ኢትዮጵያውያኖችም ለመመለስና። ለዚህ ነው ብዙ አይነት ጥረት እያደረግን ያለ ነው። አምባሳደር አብዱል አዚዝ ኢትዮጵያውያኑን ከ ቁጥጥር ለማስፈታት ኤምባሲው የዓለም አቀፉ የፍልሰተኞች ድርጅት አይ ኦኤም ጣልቃ እንዲገባ መጠየቁንም አክለው ተናግረዋል ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞ ዳዊትን እናመሰግናለን አሁን ደግሞ ባህል ነክ ዝግጅት ይሆናል የሚቀርበው በቅርብ ጊዜያት ውስጥ ተሰርተው የብዙዎች መነጋገሪያ ከሆኑ ፊልሞች መካከል አንዱ ነው ቁራኛዬ። ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ፣ በኒው ዮርክ ኮሎምቢያ ዩኒቨርሲቲም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሀሳቦችንም ለመምዘዝ ብሎ ሀብታሙ ስዩም ከፊልሙ ጸሐፊና ካዘጋጁ ከ ዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ይሆናል ከሚያብራሩበት ይሆናል። ቁራኛ የፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሀሳብ ነው የተነሳው። ቁራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት ዓመታት በፊት በንግስት ዘውዲቱ በአጼ ምኒልክ፣ እንደዚሁም በልጅ እያሱ ዘመን እስከ ኃይለሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ፣ የመሳሰለው የህግ ስርዓት ባልተሰፋፋበት ሁኔታ ሰው ግን እርስ በርሱ ተጠባብቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የህግ ስነ ነው። እንግዲህ በዛ ታሪክ ላይ የምንመለከተው አንድ የቆሎ ተማሪ የአንድ የጭቃሹ ሚስ ያማግጣል። ይደረስበታል፣ ተማሪው የጭቃሹ ይደርስበታል። ጉዳት ከማድረሱ በፊት ግን ሰዎች መጥተው ልብሱን ያቆራኙና አስራ አምስት ቀን ተጉዞ ንግስት ችሎት፣ በዛ ዘመን ዙፋን ችሎት ይባላል፣ ዙፋን ችሎት ላይ ቀርቦ ተመዋግቶ እንግዲህ ራሱን ነጻ ማውጣት ይጠበቅበታል። ግን ያን ሁሉ የሄደው ያቺን በልጅነቱ ያጣትን አንዲት ፍቅረኛውን ለማግኘት ነው። ስለዚህ በአጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው። በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መቼታቸውን በአሁን ዘመን ላይ የሚያደርጉ ናቸው። ዘመናዊን አኗኗር፣ ዘመናዊን ሁኔታ ለመዳሰስ የሚሞክሩ ናቸው። አንተ ግን በርካታ ዓመታትን ወደኋላ የተመለሰ ታሪክ ነው መምዘዝ የመረጥከው። ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል፣ ይንጸባረቅበታል ብዬ ነው ማም ነው በዘመኑ ወደዚህ ቅርብ በመጣን ቁጥር በምዕራባዊያን አስተሳሰብ ጫና የተፈጠረበት ራሳችንን ያጣንበት አርት ላይም ስንፈልጋት አርት ብዙ ጊዜ የምዕራባዊያን ነጸብራቅ አርገን የምንወስድበት እንጂ የራሳችንን ማንነት የማንፈልግበት እየሆነ ይመጣል፣ የሚል የግል እምነት አለኝ። አንዳንድ ጥናቶችም እንደዛ ነው የሚያሳዩት። ስለዚህ በምዕራባዊያን ውጫ ጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻል ነው መጠን በሄድን ቁጥር እውነተኛውን ማንነታችንን ፍልስፍናችንን ባህላችንን እናገኛለን። እዛ ውስጥ ደግሞ አርትንም ራሷን እናገኛታለን። ለዛ ነው እንግዲህ መስዋዕትነት ቢያስከፍልም ትንሽ ወደ ኋላ ቆየት ያለ ታሪክ ማንሳት የፈለግኩት በግብረ ሜላት ልበወ ነፍስ አይባና አንስት ክሌቲ አኮኑ ነጸር ምካላት አንስት ትንሳኤ ከመቀዳሚ ጠየቀ ከነገስ ስለ አረገ ፍርድ ቀጠኒ በመቁራኛ ፍቅር ፈትለከማሁ ርኢነ ጀምርበት እጣነ ሞገር እጣነ ሞገር ፈትለ ፍርድ ቀጠኒ በወመ ቁራኛ ፍቅር ፈትለ ከማሁ ርኢና ፈታው ወደ ኋላ መለስ ስብትልም ባነሳኸው ታሪክ ውስጥ በአጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀህ የተመለስክ ይመስለኛል። በዚህ ፊልም ውስጥ ማስተላለፍ የፈለግከው ዋና መልእክት ምንድን ነው? እንግዲህ ብዙ ጊዜ የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሀሳብ ትምህርት ቤት ላይ የምንማረው በምዕራባውያን ካሪኩለም ነው ወይም ስርዓተ ትምህርት ነው። አስተሳሰባችን ሁሉ እሱን ነው፣ ግን ጠለቅ ብሎ ላሰበ ሰው ብዙ ምቾት የለውም። በትክክል ማንነታችን ምንድን ነው ብለን ስንጠይቅ በጣም የሚያስገርም ነገር እናያለን። ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪው ጎበዜ ቅኔ ተማሪ ነው። ስለ ቅኔማ ብዙ ሰው ደንታ የለውም፣ ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው። ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ግብታዊ ሆኖ እዛው አቀነባብሮ በጣም የተመረጡ የተሞረዱ ቃላቶችን ገጣጥሞ ሰምና ወርቅን አንድ ላይ አቀነባብሮ ሁለት መልእክት ያላቸውን ነገሮች ሲገጥምና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተርፒስ ነው። በውጭ ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለው ሁሉ የቅኔ ማስተርፒሶች አሉ። ግን ያ እዚሁኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት። ፍቅር ፍትህ አንድ ላይ ተቆራኝተው በማሳየት እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ መቶ ዓመት ሄደን እንማር፣ ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ መቶ ዓመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው። በእንተ ስማ ለማርያም ስላቸሩ እግዚአብሔር ናግባ እና ገብስ ፈትግልኝ ነብስ አለኝ ከርታታ። ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ነጥብ ነው ታሪክ በአንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ ዘዚህ እየሞከርክ ነው። የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ትሄዳለህ? እንደዚህ አይነት ታሪክ ላይ የተመሰረተ ነገር ሲሰራ ሪሰርች ያስፈልጋል። እንግዲህ ሪሰርች በደንብ መስራት አለብን። ተአማኒነቱን ለማምጣት ንግግሩ ሊሆን ይችላል፣ ጊዜው ሊሆን ይችላል፣ አልባሳቱ ሊሆን ይችላል፣ አስተሳሰቡ ግዝፈቱ ምን ያህል ቦታ ያ ነገር በሀገር አቀፍ ደረጃ ይሰራ ነበር ወይ? ሊሆን ይችላል። ግን ይህን መሰል ብዙ ህጎች ነበሩ። አውጫጭኝ የሚባል፣ አፈርሳታ የሚባል፣ ሌባሻይ ሁሉ ህጎች አሉ። እነዛ ነገሮች በጊዜያቸው ሰርተዋል። አሁን የኔ እምነት ከቁርኘት ለምሳሌ ስለ መቆራኘት ስለሰራው እንደገና ሰው መቆራኘት ይጀምር ለማለት አይደለም። ግን በወቅቱ ሰው እንዴት ነው ልብሱ ተቆራኝቶ የነበረውን ቂም ችሎ አብሮ መሄደው እዛ ብስለት ላይ እንዴት ደረሰ? ያ በጣም ማንንም ሰው ቆም አድርጎ ያሳስባል። ኢትዮጵያውያን ብቻ አይደለም፣ ወይም አፍሪካውያን ብቻ አይደለም፣ አውሮፓውያን ራሳቸው ቆም ብሎ ማሰብ አለባቸው። አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝተው ያኔ ለፍትህ ሲሄዱ ቂማቸውን ትለው፣ በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካል ድረስ እስከሄዱ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከሞተ ተበዳይ ስለሚጠየቅ ተጠንቅቆ የተንከባከበው እንዳይሞተ አድርጎ ነው ፍርድ ላይ የሚወስደው። ይሄ ፊልም ነው ለእኔ በየትኛው መልኩ ብንመለከተው። ስለዚህ እንደዚህ አይነት ታሪኮችን ነው እኔ ከዚህ ግሎካል ይባላል ከሎካል ተነስቶ ግሎባል የሚሆን ማለት ነው። ግሎባል ዓለም አቀፍ ሎካል ደግሞ ቁንጽል ነው። ግሎካል ይሉታል። ከሎካል ተነስቶ አንዳንድ ነገር ግሎባል ይሆናል። የሁለቱ መርጅ ማለት ነው። እንደዚህ አይነት ሀሳቦችን ነው ብዙ ጊዜ የሚፈልገው ራሴን ሳለቅ ከራሴ መነሻ ሐሳብ ይዤ ግን በኢትዮጵያ ከዛ በአፍሪካ ከተቻለ በዓለም። ከዶክተር ሞገስ ታፈሰ ጋር ያደረግነው ቃለ ምልልስ በዚህ አላበቃም። ተጨማሪ የኢትዮጵያን ሲኒማ ጉዳይ የሚመለከቱ ጥያቄዎችን ጨማምረን በድረገጻችን ላይ እንወያያለን። ድረገጻችንን በመጎብኘት እንድትሰሙት እንድትመለከቱት እንጋብዛለን። ሀብታሙ ስዩምንና እንግዳውን ዶክተር ሞገስ ታፈሰን እናመሰግናለን። ዝግጅታችንን ስንቀጥል እንደ ሰሞኑ ያለፈውን 2019 የፈረንጆቹን የቃኙ የዓመት መጨረሻ ሪፖርቶችን ማቅረባችንን ዛሬ እንቀጥላለን። የዩናይትድ ስቴትስ ኮንግረስ አምና ሲከፈት የመንግስት መስሪያ ቤቶች የተዘጉበትና እሰጥ አገባብ የተጧጧፈበት በዚህ መልክ ጀምሮ ፕሬዝደንት ትራምፕ ላይ በተመሰረቱ ክሶች እንደተደመደመ ነው የሚስተዋለው። ካሮላይን ፕሬሱቲ ያጠናቀረችውን ዘገባ እናቀርባለን። የፈረንጆች 2019ን ሸኝተን አዲሱን 2020ን ተያይዘናል። 2019 በዩናይትድ ስቴትስ ኮንግረስ በጭብጨባ በሆታ ነበር የጀመረው። በቀደሙት ዓመታት ታይቶ በማያውቅ ቁጥር ሴቶች፣ የተለያዩ ማህበረሰቦች አባላት፣ የተለያዩ ሃይማኖት እምነቶች ተከታዮች ለምክር ቤት አባልነት የበቁበት ዓመት ነበርና በዚያ መልክ ጀምሮ ሲያበቃ ግን 435ቱ የተወካዮች ምክር ቤቱና አንድ መቶ የመወሰኛው አባላት ስራቸውን ከጀመሩ በኋላ ተቃራኒ የፖለቲካ ጽንፍ በያዘ ፍጥጫ ስለነበረ የኮንግረሱን የስራ ክንዋኔ እርምጃ ገቶት ቆይቷል። በመጨረሻም አመቱ ፕሬዚደንት ዶናልድ ትራምፕ ከስልጣን የሚያሰናብት ከባድ ጥፋት ፈጽመዋል ተብለው በተወካዮች ምክር ቤቱ ተከሰው ነው አመቱ የተቋጨው። የአሜሪካ ድምፅ ካሮላይን ፕሮስቲቲ ባጠናቀረችው የአመት መጨረሻ ሪፖርት የዩናይትድ ስቴትስ ምክር ቤት በዚህ የፕሬዝደንቱ ክስ ሂደት ላይ በነበረበትም ጊዜ ቢሆን ታዲያ ታላላቅ ክንዋኔዎችንም ያስመዘገበበት እንደነበረ ታስታውሳለች። አመቱ እንዲህ ነበር የጀመረው። እንዲያውም በኮንግረስ እንዲህ ነበር አልንቀሳቀስ ያለው ቢባል በተሻለ ሳይገልጸው አይቀርም ብላ ነው ካሮላይን ዘገባዋን የምትጀምረው። ከአሁን ቀደም ባልታየ መልኩ 35 ቀን ሙሉ በተከታታይ የመንግስት መስሪያ ቤቶች የተዘጉበትና አዳዲስ ገቢዎቹን የምክር ቤት አባላት ያደናገጠ ነበር በዚያውም ስለ ዋሽንግተን ፖለቲካ ማስተዋወቂያ አጭር ኮርስ የወሰዱበት ሊባል ይችላል። 2019 ጥር 9 ቀን ዲሞክራት የተወካዮች ምክር ቤት አባል ኬቲ ፖርተር እንዲህ ሲሉ ያስታውሱታል። መማማወቂያ ጊዜ አልነበረም። ጥር ሶስት ገባን፣ ቃለ መሀላ ፈጸምን። በሰአታት ውስጥ የተዘጉት የፌዴራል መንግስት መስሪያ ቤቶች እንዲከፈቱ የቀረቡ ህጎች ላይ ድምፅ መስጠቱን ተያያዝ ነው። የፌዴራል መንግስቱ መስሪያ ቤቶች እስከ ጥር መጨረሻ ተዘግተው ቆዩ። በዚያም ሳቢያ ፕሬዝደንቱ ለሁለቱም ምክር ቤቶች ጉባኤ የሚያደርጉት አመታዊ የሀገር ሁናቴ መግለጫ ስቴት ኦፍ ደ ዩኒየን ንግግር እስከ የካቲት ወር መዘግየት ነበረበት። የካቲት አምስት ሲደረስ ፕሬዝደንት ዶናልድ ትራምፕ ይህንን ጥሪ አሰሙ። በንግግራቸው ለቆዩ ክፍፍሎች ድልድይ ልናበጅ፣ የኖሩ ቁስሎችን ለማሻር፣ አዳዲስ ህብረቶችን ለመገንባት እንችላለን። ታዲያ በአንድ ፓርቲ ዲሞክራቶች በተወካዮች ምክር ቤቱ ሪፑብሊካኖቹ ደግሞ በመወሰኛው የበላይነቱን በተቆጣጠሩበት ሁናቴ እንዲህ ያለው የመግባባት ስሜት ብዙም በተግባር ውጤታማነት ሊኖረው አይችልም። ካፕሪቻ ፋሮ ቀድሞ የኦሃዮ ክፍለ ግዛት ሴኔተር ነበሩ። ሁሉም አንደኛው በሌላው ላይ ጣቱን እየቀሰረ ነው። ስለዚህም ውጤቱ አጣብቂኝ ውስጥ ከመግባት ባለፈ ፖሊሲ ነክ ጉዳዮችን የማንቀሳቀስ ሁኔታ ሊኖር አይችልም። አሜሪካውያን ደግሞ የሚፈልጉት እሱን ነበር። እስከ ታህሳስ ወር አጋማሽ በነበረው ጊዜም ኮንግረስ ዘጠና ህጎችን ነው ሊደነግግ የቻለው። በዚህም አመቱ በአሜሪካ ዘመናዊ ታሪክ ውጤታማ ካልሆኑ አመታት አንዱ ሆኖ ለመመዝገብ በቅቷል። ከዘጠናዎቹ ህግጋት መካከል የሚበዙት የዩናይትድ ስቴትስ ፖስታ ቤቶችን ስም መቀያየርን የመሳሰሉ ጥቃቅን ጉዳዮች ላይ ያተኮሩ ነበሩ። የጆርጅ ዋሽንግተን ዩኒቨርሲቲው ስቲቨን ቢለት የምክር ቤት አባላት ብዙ ህጎችን አቅርበዋል ግን አሉና ቀጠሉ። እዚያ ቁጭ ብለው ምንም አለመንቀሳቀሳቸው የሚያሳየው በሀገሪቱ ውስጥ ያሉትን የፍልስፍና ልዩነቶችና ክፍፍሎች በኮንግረሱ ውስጥ እየተንጸባረቀ መሆኑን ነው። በእርግጥም ሁሉም አይኑን የጣለው በሚቀጥለው በፕሬዝደንት ዶናልድ ትረምፕ ላይ ያነጣጠረው የክስ ሂደት ተጨምሮበት ውጥረቱን አባባሰው። የተወካዮች ምክር ቤት ዲሞክራቱ የፍትህ ጉዳዮች ኮሚቴው ሊቀመንበር ጄሪ ናድለር፣ No president is supposed to be a dictator ዩናይትድ ስቴትስ ውስጥ ማንም ፕሬዚዳንት አምባገነን ሊሆን አይገባም። ምክር ቤቱ እንደዚያ ባለ ፍጥጫና ውጥረት ከርሞም ዩኤስኤምሲ በሚል ምህጻር የተጠራውን ከሜክሲኮና ከካናዳ ጋር የተደረሰውን ሰፊ የንግድ ስምምነት ከፕሬዝደንት ትረምፕ ጋር ተስማምቶ ማሳለፍ መቻሉ ታዛቢዎችን ያስገረመ ጉዳይ ነው። የጆርጅ ታውን ዩኒቨርሲቲዋ ሚሼል ስዌርስ እንደዚህ ይተነትኑታል። ፕሬዝደንቱ አሁንም እሳቸው ናቸው። ስለዚህ አንድ ፖሊሲ ወደፊት ማራመድ ስትፈልግ ከእሳቸው ጋር ነው መስራት ያለበት። ስለዚህ ፖለቲከኞች ምናልባትም ከሌላው ቀለል ባለ መንገድ ይዘው ነገሮችን በመልክ በመልካቸው ይዘው ማስተናገድ ችለዋል ምክንያቱም አንድን ረቂቅ ሕግ ወደፊት አንድ ቦታ ለማድረስ ሲፈለግ ያ የግድ እንደሆነ ስለሚያውቁ ነው። በዚህ ባሳለፍነው አመት ታዲያ በርካታ ረቂቅ ሕጎች ሳይንቀሳቀሱ ቀርተዋል። የኢሚግሬሽን፣ የጤና ጥበቃ ወዘተ። እንደገና ስቲቨን ቢለት መቼም በመሳሪያ ቁጥጥር ረገድ የተወሰነ ነገር ተከናውኖ ይሆናል። ያም ሆኖ በአመት መጨረሻ ወጪ ላይ በተደረገ ስምምነት አማካይነት የጦር መሳሪያ ደህንነት ምርምር፣ ድንበር ላይ ለሚገነባ አጥር ወጪ ሊፈቀድ ተችሏል። የትንባሆ ውጤቶችን ለመግዛት የሚያስችለው ዕድሜም ወደ 21 ከፍ ተደርጓል። በዓለም አቀፍ መድረክ ደግሞ ሰብአዊ መብቶችን የሚያራምዱ ለሆንግ ኮንግ ህዝብ የራስን እድል በራስ የመወሰን መብት የሚደግፉ አዳዲስ ህጎች ሊወጡ ችለዋል። የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፐሎሲ የሆንግ ኮንግ ሰብአዊ መብቶችና ዲሞክራሲ ድንጋጌ የተሰኘው ህግ መውጣቱን አስመልክተው ሲናገሩ እንደዚህ ነበር ያሉት። ፕሬዚደንቱ ህጉን ስለፈረሙት እናመሰግናለን። የዊገር ህዝብ ሰብአዊ መብት ድንጋጌም በሁለቱ ምክር ቤቶች ድጋፍ ነው የጸደቀው። ሪፐብሊካን የተወካዮች ምክር ቤት አባል ክሪስ ስሚዝ ቻይና ውስጥ በዊገሮችና በሌሎችም ላይ የሚፈጸመው ባህልን የማጥፋት አድራጎትና ሌላም ግፍ ከእንግዲህ ፈጽሞ አይደረግም ማለት አለብን። ለሳኡዲ አረቢያና ለተባበሩት አረብ ኤሚሬቶች የጦር መሳሪያዎች እንዳይሸጡ ለመከልከል በኮንግረስ የተደረጉ ጥረቶች ግን በፕሬዝደንቱ ድምፅን የመሻር ስልጣን ሳይሳኩ ቀርተዋል። ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ሲተላለፍ የቆየው ዝግጅት በዚሁ ያበቃል። ወደ ትግርኛ እናልፋለን። አብራችሁን ስላመሻችሁ እናመሰግናለን። በሰላም ደሩ። Oh,